የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ አዲሱን ዓመት ምክንያት በማድረግ ለመላው ብሔር ብሔረሰቦችና ሕዝቦች በተለይም ለአማራ ክልል ሕዝብ የመልካም ምኞት መልእክት አስተላልፈዋል። ርዕሰ መስተዳደሩ በመልካም ምኞት መግለጫቸው እንዳመለከቱት በቀጣዩ ዓመት ለሰላም ትኩረት ተሰጥቶ ይሰራል። የክልላችን ሰላም፣ የሀገራችን ሰላም፣ ሁሉንም ኢትዮጵያውያን፣ ሁሉንም የክልላችን ነዋሪዎች እና ትውልደ ኢትዮጵያውያን በሀገር ውስጥም በውጭ የሚኖሩ የሚያሳስብ ጉዳይ ሆኖ ቆይቷል። ባለፉት ሁለት ወራት የተሻለና አንጻራዊ ሰላም ያገኘንበት ነው። 2011 ዓ ም የክልላችንን ፕሬዚደንት ጨምሮ ምክትሎቻቸውን ያጣንበት አመትም ጭምር ነው። ስለዚህ የተለየ ትኩረት በሚቀጥለው አመት ህብረተሰቡ ሰላሙን በራሱ ጠብቆ ከጸጥታ ኃይሉ ጎን ተሰልፎ ወደ ልማት እና ወደ ዲሞክራሲያዊ ስርዓት ግንባታ እና ድህነትን ወደ መዋጋት እንደሚያዘነብል ተስፋ አለ። በዚህም አንዱ የሰላም ጉዳይ እጅግ በጣም አሳሳቢ ነው በሚል ቅዳችን አካተናል። የሚቀጥለው ዓመት የክልሉ መንግስት ለሰላም ከፍተኛ ትኩረት ሰጥቶ ይሰራል። ህዝባዊ ወያኔ ሐርነት ትግራይ ወይም ህወሓትና የአማራ ዴሞክራሲያዊ ፓርቲ አዴፓ ቀደም ባለው መግለጫቸው ሲካሰሱ ነበር። ከዚያ ወዲህ በሁለቱም ድርጅቶች በኩል የታየ መሻሻል የለም። ይህ በሁለቱ ክልል ህዝቦች መካከል መራራቅ አያመጣም ወይ? በአዲሱ ዓመት በሁለቱ እህትማማች ድርጅቶች መካከል የሚኖረው ግንኙነትስ ምን ሊሆን ይችላል? ተብለው በተለይ ከዶቸ ቬሌ ለቀረበላቸው ጥያቄ ሲመልሱም እንግዲህ እርቅ ሲባል መግባባት ሲባል በጋራ መስራት ሲባል በአንድ ወገን ብቻ የሚደረግ ስላልሆነ በእኛ በኩል ሁሌም ዝግጁ ነን። በአዴፓ በኩል ያነሳናቸው ጥያቄዎች አሉ። እነዚህ ጥያቄዎች መመለስ አለባቸው የሚል አቋም አለን እንደ ድርጅት። ይሄ የእኛ ብቻ ሳይሆን የህዝባችን ጥያቄ ነው። ስለዚህ የህዝባችን ጥያቄ ለመመለስ በሰላማዊ መልኩ መደራደር፣ መነጋገር እና ዲሞክራሲያዊ በሆነ መልኩ ደግሞ እንደ እህት ድርጅት ተግባብተን መፍታት እንፈልጋለን። በዚኛው ድርጅት በኩልም በጎ አስተሳሰብና በጎ አመለካከት ተይዞ ችግሮቻችንም በጠረጴዛ ዙሪያ በውይይት መፍታት ያስፈልጋል የሚል አቋም ነው ያለን። ይህ አቋማችን ድሮም የነበረ ነው። የሚቀጥለው ዓመትም ምንም የሚቀየር ነገር የለም። ሌላው እርሰ መስተዳደሩ ያነሱት ስራ ፈጠራን በተመለከተ ነው። በክልሉ ከፍተኛ የስራ አጥ ቁጥር መኖሩን አቶ ተመስገን ጠቁሞ በቀጣዩ ዓመት ለበርካታ ወጣቶች የስራ እድል ለመፍጠር መታቀዱን አብራርተዋል። ሁላችንም እንደምናውቀው በርካታ የሀገራችን ወጣቶች እንዲሁም ደግሞ የክልላችን ወጣቶች ስራ የሚፈልጉ ናቸው። ስለዚህ የስራ ዕድል ፈጠራም አንዱ ትልቅ የትኩረት ነጥብ አድርገን የምንሰራበት ነው። በሚቀጥለው ዓመት በክልላችን ከአንድ ሚሊዮን በላይ ለወጣቶች የስራ ዕድል እንፈጥራለን ብለን እናስባለን። አቶ ተመስገን ክልሉ ሰፊ የመስህብ ስፍራዎች እንዳሉት አመልክተው በቱሪዝም መስክ በርካታ ስራዎች እንደሚሰሩ በአዲስ ዓመት መግለጫቸው ተናግረዋል። እንግዲህ እስካሁን ብዙ ባልሰራንበት፣ ግን ደግሞ የተሻለ ገቢ የሚያገኘንበት የቱሪዝም ዘርፍ ነው። ክልላችን ከሌሎች ክልሎች በተሻለ ሁኔታ ብዙ ቱሪስቶች የሚመጡበት ክልል ነው። በርካታ ቱሪስቶች የሚጎበኙት ክልል ማድረግ አለብን ብለን አቅደናል። ይህን ለማድረግ ደግሞ ቅድም እንዳልኩት ሰላሙን መጠበቅ ያስፈልጋል። አንድ ቱሪስት ላይ የሚሰነዘር ጥቃት በርካታ ቱሪስቶችን ከተለያየ አካባቢ እንዳይመጡ የሚያደርግ ነው። ይሄ ደግሞ ሆቴሎቻችን እና ደግሞ በቱር ጋይደሮቻችን በተለያየ አካባቢ ያሉ የማህበረሰብ ክፍሎች እንዳይጠቀሙ ማድረግ የሚችል ስለሆነ የሰላሙን ጉዳይ አጠናክረን እንሰራለን ብለን አስበናል። በግብርና ስራ በኩል ከፍተኛ መቀዛቀዝ እንዳለ የተናገሩት አቶ ተመስገን ከአመራር ለውጥ ጀምሮ ሌሎችንም እርምጃዎች በመውሰድ ኢንዱስትሪ መሪ የሆነውን ግብርና ውጤታማ ለማድረግ እንደሚሰራም ገልጸዋል። በመጨረሻም አዲሱ ዓመት ለመላው ብሔር ብሔረሰቦችና ህዝቦች በተለይም ለአማራ ክልል ህዝብ የሰላም የብልጽግናና የፍቅር አመት እንዲሆን ተመኝተዋል። አለምነው መኮንን ለዲ ደብልዩ ራዲዮ ባህር ዳር